ብሔራዊ ኮሚቴው ባለፈው ነሐሴ 6 2016 ዓም ባወጣው መግለጫ ጉዳዩን በተመለከተ የተቋቋመው የቴክኒክ ኮሚቴ ዝርዝር ጉዳዮችን አጥንቶ ያቀረበለትን ሪፖርት ከገመገመ በኋላ የእስካሁን የትግበራ ምዕራፎች ስኬታማና መሬት ላይ ውጤት እየታየባቸው መሆናቸውን ገልጿል። ከራያና ጸለምት ተፈናቅለው የነበሩ ዜጎች ወደ አካባቢያቸው እንዲመለሱ መደረጉን ያመለከተው የአብይ ኮሚቴው መግለጫ ለእነዚህ ስኬትም የሀገር መከላከያ ሰራዊት ሂደቱን በመምራትና በማስፈጸም ረገድ ከፍተኛ አስተዋጽኦ ማበርከቱን ጠቅሷል። ተፈናቃዮችን በመመለሱ ሂደት በህዝቦች መካከል ኢትዮጵያዊ ባህል፣ አንድነት፣ ፍቅርና መተሳሰብ ዋጋ የሚሰጠውና ልምድ የሚወሰድበት እንደሆነም አብራርቷል። ተፈናቃዮቹን በመመለሱ ሂደት ከሁለቱም ክልሎች በኩል የማደናቀፍ ስራዎች እንደነበሩ ያመለክተው የአቢይ ኮሚቴው መግለጫ፣ ሆኖም ችግሮቹ ከህዝብና ከመንግስት ፍላጎትና አቅም በላይ ባለመሆናቸው ስራዎቹ በስኬት ተጠናቀዋል ብሏል። በሀገር መከላከያ አስተባባሪነት ፌዴራል መንግስቱ በሚመድባቸው ሲቪል አመራሮች እገዛና በሁለቱ ክልሎች ታዛቢነት ህዝቦች በራሳቸው ተሳትፎ የራሳቸው ጊዜያዊ አስተዳደር እንዲመርጡም አቢይ ኮሚቴው አቅጣጫ ማስቀመጡን አመልክቷል ተጠቅሷል። በእንዲ እንዳለ የወሎ አማራ ማንነትና ወሰን አስመላሽ ኮሚቴ አብይ ኮሚቴው ያወጣውን መግለጫ በመቃወም ትናንት መግለጫ አውጥቷል። የአስመላሽ ኮሚቴው ሰብሳቢ አቶ ሀይሉ አበራ በተለይ ለዶቾ ቤሌ እንደገለጹት በአካባቢው የሚገኙ በርካታ ቀበሌዎች በትግራይ ኃይሎች ቁጥጥር ስር እያሉ አብይ ኮሚቴው የትግበራ ምዕራፎች እጅግ ስኬታማ ናቸው ብሎ መግለጫ ማውጣቱ ከእውነታው የራቀ ነው ብለዋል። አቶ ሀይሉ አክለውም ወደ ራያ አላማጣ የተመለሱ የትግራይ ተፈናቃዮች ሳይተቹ በጅምላ ገብተዋል ነው ያሉት። በአንጻሩ በአማራ ክልል በ የተፈናቀሉ ከሰባ ሺህ በላይ ተፈናቃዮች ለመመለስ ቢሞክሩም እስካሁን እንዳልተሳካ ነው ያብራሩት። አንደኛ በፕሪቶሪያ ስምምነት መሰረት በቲዲኤፍ አካባቢው በሀይል ተወርሮ የተያዘበት ከራያ አካባቢዎች ከሀምሳ ስድስቱ ቀበሌዎች አርባ አራቱ ቀበሌዎች አሁንም በሀይል በወያኔ የተያዙ መሆናቸውን በስምምነቱ መሰረት ተፈናቃይ እንጂ ተዋጊ እንዲገባም አልነበረም። ግን የተሰራው ስራ ተዋጊ አስገብቶ ይገባም ጥሩ አቀባበል እና ደማቅ አቀባበል በህብረተሰቡ ዘንድ ነበር የሚል በጣም የተሳሳተ የአካባቢውን ህብረተሰብ በሚንቅ መልኩ የተሰጠ ነው። ተፈናቃዮች በሀገር ሽማግሌዎች እየተተቹ ይገባሉ ነበር አይደለም። በሀገር ሽማግሌ ሊተቹ ቀርቶ በሀይል ነው። አቶ ሀይሉ አካባቢው ላለፉት አራት ዓመታት በጀት ሳይበጀትለት የቆየ ከመሆኑም አንጻር በርካታ ችግሮች አጋጥመውታል ብለዋል። ከስልሳ ሺህ በላይ ተማሪዎች ከትምህርት ገበታ ውጭ ሆነዋል ያሉት አቶ ሀይሉ የፌዴራሉ መንግስት ለአካባቢው ትኩረት ነፍጎታል ሲሉም ይከሳሉ ሺህ ሄክታር በላይ መሬቱ ባልታረሰበት ሁኔታ ከአስራ ሶስት ሺህ አርሶ አደሮች የእርሻ ስራቸውን እንዳያከናወኑ በተደናቀፉበት ሁኔታ በፌዴራል መንግስቱ ለራያ ህዝብ የነበረው እይታ ጤናማም ጥሩ ነበር ብለን አንወስድም። ያው እስቲ ሁሉንም ጊዜ ይፍታው በሚል የተሄደበት እንጂ ላለፉት አራት አመት ከበጀት ውጭ የኖረ ህዝብ በመልሶ ማቋቋም ትኩረት ያልተሰጠው ማህበረሰብ በሺዎች የሚቆጠሩ ደግሞ ተዋጊ ኃይሎች የራያ ወረዳዎችን ሙሉ በሙሉ ተቆጣጥረው እንግልት እየፈጸሙ ያሉበት ሁኔታ ነው ያለው። ቢሮዎች ከፍተው እየሰሩ ነው ያሉት። በአጠቃላይ ስምምነቱ ፈር ተመርቷል ማለት ይቻላል። የወሎ አማራ ማንነትና ወሰን አስመላሽ ኮሚቴ ባወጣው መግለጫ የፕሪቶሪያው ስምምነት ፈርሷል የሚል እምነት እንዳለውና የፌዴራሉ መንግስት ጉዳዩን እንደገና እንዲታይና ስምምነቱ እንዲከበር ፍትሐዊና ሚዛናዊ ያለውን አመራር እንዲሰጥ ጠይቋል። ዘላቂ ችግሩን ለመፍታት ህዝብ ውሳኔ እንደሚካሄድ ቃል ተገብቶ ወደ ስራ ተገብቶ ጊዜ ተቀምጦ ነበር። ህወሓት አልቀበልም ስላለ ብቻ አሁንም የራያ ህዝብ ተደጋጋሚ በደሎች እየደረሱበት ነው የሚገኝ ለአመፀኛ እድልን የሚሰጥ ህግ ለሚያከብር ህዝብ ትኩረት የማያደርግ ግድ የለሽ የሆነ መግለጫ የተሰጠበት ሁኔታ በመሆኑ የፌዴራል መንግስቱ አብይ ኮሚቴ ያወጣውን መግለጫ ዳግም እንዲያየው አካባቢውም ዳግም እንዲጠና የተባለው ነገር የተሰጠው መግለጫ መሬት ካለው ሁኔታ ጋር በጭራሽ የማይገናኝ ምናልባትም ሌላ የፖለቲካ ሴራ ያለበት ይመስላል። በጉዳዩ ዙሪያ አስተያየት እንዲሰጡን ለደቡባዊ ትግራይ ዋና አስተዳዳሪ አቶ ሀፍቱ ኪሮስ የእጅ ስልክ በድምጽ እና በአጭር የጽሁፍ መልእክት ያደረግነው ሙከራ ለዛሬ አልተሳካም። አለም ነው መኮንን ለዶች ቤሌ ዘገባ ባህር ዳር።